ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ፕሮፌሰር ጌታቸው በጋሻው የቪዥን ኢትዮጵያ ፕሬዚደንት፣ በአሁኑ ወቅት ኢትዮጵያ ውስጥ ተከስተው ያለውን ሁኔታ በምን መልኩ እየተከታተላችሁት ነው? ከየት ተነስተን የት ደርሰናል ደርሰናል ማለት ይቻላል? ጤና ይስጥልኝ አቶ ካሳሁን በመጀመሪያ ወደዚህ ጥያቄ መልስ ሳልሄድ አሁን በቅርቡ ከአሁን ቀደም የኢትዮጵያ ተማሪዎች እንቅስቃሴ እና የብሄር ጥያቄን አስመልክቶ ያደረግኩትን ኢንተርቪው አውጥተው ነበር እሱን በሚመለከት ብዙ ሰዎችም ግራ ተጋብተው ጊዜውን እና ኮንቴክስቱን ወይም በምን ሁኔታ ያ ኢንተርቪው እንደተደረገ ስላላወቁ ገርሟቸው ብዙ ጥያቄዎችና ትችቶችን ወደ እኔ መጥተዋል እና ይሄን ለማብራራት ይሄንን አጋጣሚ እድሉን ወስዳለው። ከዛ እርሶ ወደ ጠየቁኝ ጥያቄ ለመሄድ እፈልጋለሁ። ያን ኢንተርቪው ያደረግኩት እርስዎ እንደነገሩኝ በ2016 ዓመተ ምረት ማለት የዛሬ አምስት ዓመት መሆኑ ነው። ህዝባዊ ወያኔ ሀርነት ኢህአዴግ በሚለው አገሪቱን በሚገዛበት በሚያሰቃይበት ጊዜ ነበረ ነው። በዛ ወቅት ላይ ቆመን የኢትዮጵያ ተማሪዎች እንቅስቃሴ ይሄን የብሔር ጥያቄን በምን ኮንቴክስት፣ ለምን እንዳነሳው ተጠይቄ የሰጠው መልስ ነው። እንግዲህ የኢትዮጵያ ተማሪዎች እንቅስቃሴ በምንልበት ጊዜ በቀዳማዊ ኃይለ ሥላሴ ዘመነ መንግስት ነው የኢትዮጵያ ተማሪዎች እንቅስቃሴ። ደርግ ከመጣ ኋላ ጠፍቷል የለም። እኔ የመጨረሻው የአዲስ አበባ ዩኒቨርሲቲ ተማሪዎች ማህበር ፕሬዚደንት ነኝ። እኔ በኋላ የአዲስ አበባ ዩኒቨርሲቲ ተማሪዎች ማህበር የሚባል አልነበረም። እንግዲህ ይህን የብሔር ጥያቄ የሚለውን ያነሳ ነው በጃንሆይ ጊዜ ነው። በዛ ጊዜ ምን ነበር በሚለው ነው የኢትዮጵያ ተማሪዎች ያነሳውን ይህን ጥያቄ መገምገም ያለበት እንጂ ከደርግ በኋላ ባለው ሁኔታ አይደለም። በቀዳማዊ ለስላሴ ጊዜ በነበረው በዋናነቱ በፖለቲካው ማለት አስተዳደርን እና አሿሿሞችን አመዳደቦችን በሚመለከት ሁለተኛው ደግሞ ኢኮኖሚን በሚመለከት የሀገራችን ሁኔታ በሀገራችን ሁኔታ ኢኮኖሚው ከሰማንያ በመቶ በላይ ደግሞ በመሬ ከእርሻ ጋር የተያያዘ ስለነበረ የኛ የብሔር ጥያቄ አነሳስ በነኚህ ሁለት ነገሮች ላይ ነው መታየት ያለበት። በዛን ጊዜ ከሌሎች ብሔረሰቦች ማለትም ከትግራይ፣ ከኦሮሞ፣ ከወላይታ፣ ከሶማሌ እነኝን እንደ ብሔረሰቦች ተወሰን ናቸው። በመንግስት ውስጥ የነበራቸው ተሳትፎ በሁለተኛ ደረጃ እንጂ በሁሉም ደረጃ በእኩል እንዳልነበረ እንገነዘባለን። በፖለቲካው በኩል አግላይነት፣ በባህላዊው አገላለጹ አግላይነት የነበረበትና የአንድ ኢትዮጵያ አንድ ባህል፣ አንድ ቋንቋን፣ አንድ አመለካከትን የማሰረጥ ፖሊሲዎች በአጠቃላዩ አሴምሌሽንስ የሚባል ፖሊሲ የሚከተል ነበር የቀዳማዊ ኃይለ ሥላሴ። በዚህ የተነሳ ብዙዎች ተቃውሞዎች በየቦታው ይነሱ ነበር፣ የብሄር ጭቆና በሚል በኢኮኖሚውን በኩል ስመጣ መሬት ነው መሬት ደግሞ ጭሰኛ፣ መሬት የሌለው ሕዝብ በጣም ብዙ ነበር ላንድ ለስቴና ወይም መሬት አልባ ጭሰኞች የነበሩበት ይሄ በብሄር ያላቸው ፖናማር ይገለጽ ነበር። እነኚህ ችግሮች ከኢትዮጵያ ተማሪዎች እንቅስቃሴ በፊትም የነበሩና ሰዎች የሚያምፁባቸው ጊዜዎች የነበሩ ስለነበሩ የኢትዮጵያ ተማሪዎች እንቅስቃሴ ይሄንን አንስቶ በሰላማዊና በዴሞክራሲያዊ መንገዶች ችግሮቹ ተፈተው አንድ የተባበረች የተቀባበሩ ኢትዮጵያኖች በሙሉ የሚኖሩባት ሁሉንም በእኩል የምታይ ሀገር እንድትኖር ለማድረግ የተነሳ ጥያቄ ነው እንጂ ሀገርን በጎሳ፣ በዘር በሃይማኖት ለመለያየት ያልነበረ እና ደግሞ ወጣቶች በጊዜው ባለው ግንዛቤያቸው ይህ የአገሪቱን ሁኔታ የገለጹበት ነው። ከዛ ኮንቴክስት የነበረው ነው በዛ ኢንተርቪው፣ ለመግለጽ የሞከርኩት እንጂ ይህን ኢንተርቪው ዛሬ ባለው ሁኔታ ላይ ለመጠቀም ያቀረብኩት አይደለም። ይሄ ግልጽ ይሆንልኝ እና እንግዲህ አሁን ወደ ጠየቁኝ ጥያቄ ልምጣና የዛሬውን ሁኔታ እንዴት ትገነዘበዋለህ በሚሉኝ ጊዜ በጣም በሚያሳዝን በኢትዮጵያዊነቴ ብዙ ለመኩራት ያልቻልኩበት ኢትዮጵያ ተማሪዎች እንቅስቃሴ ውስጥ የህዝብ እኩልነት፣ የህዝብ መከባበር፣ የህዝብ ተፈቃቅሮ አንድ ጠንካራ ዴሞክራሲያዊ ኢትዮጵያ እንድትፈጠር ከታገለው ትውልድ ወጥቼ ዛሬ ህዝብ በጎሳ በሃይማኖት ይጨፋጨፍ፣ በተለይም ደግሞ አንድን ወገን ለይቶ እሱን እንደ ወጠላት አድርጎ የዘር ፍጅት ሲካሄድበት፣ አንድን ሃይማኖት ለይቶ ኦርቶዶክስ ሃይማኖትን ለዛም የእምነት ተቋሞቹን በማቃጠል ምዕመናኑን በመግደል የሚደረገው ፖለቲካ መንፈሴን ይሰብረዋል። የኢትዮጵያዊም ያሳፍረኛል፣ ያስቆጣኛል እና ለሁላችንም ያለንበትን ሁኔታ የሚገልጸው ይሄ ለእኩልነት ለፍቅር፣ ለአንድነት ያደረግነው ትግል መጥቶ መጥቶ የህዝብ የዘር ፍጅት የሚካሄድበት የፖለቲካ መድረክ መሆኑና ደግሞ በጣም ደግፈ ነው ከዚህ ሁኔታ ያወጣናል፣ በብሩህ መንገድ ያስኬደናል ብለን የደገፍነው መንግስት ህዝብን ለመከላከል በተለይም የአማራውን ክፍል በተለይም የኦርቶዶክሱን ክፍል ከዘር ጭፍጨፋና ፍጅት ለማዳን ባለመቻሉ እና ባለመፈለጉ ከፍተኛ ሐዘን እና ቁጣ ይሰማኛል። ያኛን ሀገር ሁኔታ የሚገልጸው ይሄ ነው ብዬ ነው ማምነው። እንግዲህ ቀደም ሲል እርሶ እንደጠቀሱት ለአንድ ሀገር ለአንድ ኢትዮጵያዊነት ቆመን ስንታገል ነበር እንዳሉት ያ የትግል መንፈስ ዛሬ በጎሳ ፖለቲካ ማንነት ተበረዞ ነው ያለው እና ያንን የኢትዮጵያ ብሔራዊ ማንነት ለመመለስ ምን መደረግ አለበት? በተለይም ከኢትዮጵያውን ምሁራን እንደርሶ ካሉ በትግል ውስጥም ለረጅም ዓመት ከተማሪዎች እንቅስቃሴ ጀምሮ ለተሳተፉ ሰው ወደዛ ወደ ብሔራዊ ማንነት ለመቀየር ምን መደረግ ነው ያለበት? በጣም ጥሩ ጥያቄ ነው። አንደኛ በእምነት ደረጃ ወደድንም ጠላንም ኢትዮጵያ የምትባል ሀገር እንድትኖር ከተፈለገ ከሁሉ ብሔር የሚውጣጡ ኢትዮጵያኖች ወደኋላ መለስ ብለው ምን ላይ ነን ያለ ነው ብለው ተመልክተው አደብ ገዝተው ልብ ገዝተው በጭንቅላታቸው ብቻ በማሰብ ተገናኝተው ተመካክረው ምን እናድርግ ብለው ዘዴ መዘየድ እንዳለባቸው እጅግ አምናለሁ። ከዚህም በመነሳት ነው ከአሁን በፊት ይህ ሁኔታ ሳይከሰት ከተለያዩ ጎሳዎች ወይም ብሔሮች ከተውጣጡ ጣጡ የአሳብ መሪዎችና የፖለቲካ ልሂቃን ጋር ብዙ ውይይቶችን፣ ምክክሮችን እና ተግባሮችን በጋራ ስንፈጽም የነበረው። ለምሳሌ በዚህ ረገድ በበኩሌ ከኢትዮጵያ ተማሪዎች እንቅስቃሴ ጊዜ ጀምሮ ከማውቃቸው በኋላም በፖለቲካ ድርጅቶች ከተከፋፈሉ በኋላም ያኔ የማውቃቸው ብንከፋፈልም በመጥፎ ሁኔታ አልተገናኘንም እና አብረን በመሆን በተለይም ደግሞ ከኦሮሞ ምሁራን ከኦሮሞ የፖለቲካ መሪዎችና የሀሳብ መሪዎች ጋር ተቀራርበን ለመስራት ሞክረናል። እንደ አጋጣሚ ሆኖ ወይም ደግሞ ባደረግነው የጋራ ምክክርና ጥረት የኦሮሞ ዴሞክራሲያዊ ግንባር ተብሎ የኦሮሞ ችግር በዴሞክራሲያዊ ኢትዮጵያ ውስጥ ሊፈታ ይችላል ብሎ ከሚያምኑት ጋር በመሆን ብዙ እንቅስቃሴዎችን ለማድረግ ችለናል። ከተቀሩት የኢትዮጵያ የፖለቲካ ድርጅቶች ጋርም አብረው በኢትዮጵያ የፖለቲካ ፕላትፎርም ወይም መድረክ ላይ የአገራችንን አጠቃላይ የህዝባችንን የኢኮኖሚ፣ የፖለቲካ፣ ማህበራዊ ችግሮችን ሊፈቱ የሚችሉ መርሃ ግብር ፕሮግራም አውጥተው ለመስራት በሞከሩበት ማግስት ነው። ይሄ በነ ዶክተር አብይ የለማ ቲም የሚለው መጥቶ ከዛ በኋላ ነገሮች ሌላ መልክ እያያዙ የሄዱበት ምሳሌ፣ የኢትዮጵያ አገራዊ እንቅስቃሴ ኢትዮጵያን ናሽናል ሙቭመንት የሚለው የኦሮሞ ዴሞክራቲክ ፍሮንት፣ አርበኞች ግንቦት ሰባት የአፋር ህዝብ ዴሞክራሲያዊ ፓርቲ፣ የሲዳማ ህዝብ ዴሞክራሲያዊ ንቅናቄ እነኚ ያሉበት አንድ እንቅስቃሴ ለመፍጠር ተችሎ ነበር። አሁንም እንደዛ አይነት ነገር ነው ኢትዮጵያ መልሶ ወደ አንድ ሊያመጣ የሚችለው የተለያዩ ኢንተረስት ግሩፖችን የሚያጠቃለን ብሔራዊ ድርጅት መኖር አለበት ብለን እናምናለን። ከተለያዩ ብሔር የወጡ ኢትዮጵያኖች ቁጭ ብለው በጋራ ለመምከር መቻል አለባቸው ብለን እና ለዚህም ሊረዱ ከሚችሉ ጋር ለመስራት እና በቀረችው ትንሽ እድሜያችንም ይህን ለማከናወንና እውን እንዲሆን ለማድረግ እንጥራለን። ግን በምንም ታሪካዊ ጊዜ አንድን የተበደለ ወይም የበደል ኢላማ የሆነ ህዝብ፣ ጎሳ ስሙን ሳንጠቅ እንዲሁ በአጠቃላይ ኢትዮጵያ ነው ኢትዮጵያዊ ተገደለ በሚል እንሄድ የሚለው ጥሩም አይደለም፣ መልካም አስተሳሰብም አይደለም። ኦሮሞ ሲበደል ኦሮሞ ተበድሏል ብሎ መናገር አለበት። ጋምቤላ ሲበደል፣ ሲገደል፣ ፍጅት ሲደረግበት የጋምቤላ ወገኖቻችን ተገለዋል ብለን ለመናገር መቻል አለበት። ትግሬ ወንድሞቻችንና እህቶቻችን ከተጨፈጨፉ በደል ከተፈጸመባቸው በትግራይ የእህቶቻችን ወንድሞቻችን ላይ በደል ተፈጽሟል ብለን ለመናገር መቻል አለበት። ዛሬ ግን በግልጽ የምናየው በአማራው ምንም በማያውቀው ገበሬ ሮጠው ለማምለጥ በማይችሉ አማራ አሮጊት እመጫት እና ህጻናት ላይ ነው ጅምላ ጭፍጨፋ በተለያዩ የኦሮሚያ ክፍል ውስጥ እየተካሄደባቸው ያሉ አሁን ከዛም አልፎ በአማራ ክልልም ገብተው በንደነ አጣዬ፣ ማጀቴ፣ ካራቆሬ ፍጅት እየተካሄደባቸው ነው። ይሄንን ደግሞ መንግስት እያየ እንደውም ከመንግስት ሰራዊት በላይ ዘመናዊ መሳሪያ በታጠቀ እና በተደራጀ ሀይል የሚፈጸመውን በደል መንግስት ምንም ህዝቡን ሳይረዳ በቀረበት ጊዜ አይ አማራ ብለን ብንናገር ህዝብን በዘር ይለያል፣ በጎሳ ይለያል ብሎ ማለት ሀቀኝነት የሚጎለው ነው። አማራ የዘር ፍጅር እየተፈጸመበት ነው ብሎ መናገር ያስፈልጋል። ያም ማድረግ ደግሞ አማሮችም እኮ ሌሎች ወንድሞቻችን ለእኛ ያስባሉ ብሎ አስበው በኢትዮጵያዊነታቸው አምነው በፍቅር ኢትዮጵያን ለመገንባት የሚችሉት አሀ በእኛ ጊዜ በደል ሲደርስበት እነኝህ ወንድሞቻችን ከኛ ጋር ቆመዋል ብለው በመተማመት እንዲሆን ለማድረግ ከተፈለገ፣ ዛሬ ሁሉም በኢትዮጵያ ውስጥ ያሉት ጎሳዎች በሙሉ የአማራ ፍጅት ትክክል አይደለም። በሰላም ቁጭ ያለውን ህዝብ ሲፈጁ መናገር የግድ ያስፈልጋል። ፕሮፌሰር ጌታቸው በጋሻው የቪዥን ኢትዮጵያ ፕሬዚደንት፣ ስለ ቃለ ምልልሱ እናመሰግናለን። እኔም እድሉም ስለሰጣችሁት እጅግ አመሰግናለሁ አቶ ካሳሁን። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር።